ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። አብዛኞቻችን ስለ ሞት ለመናገር እምብዛም ፈቃደኝነቱ የለንም። ጉዳዩን አንስቶ ለመናገር ፈቃደኛ ባለመሆን ሳቢያም ቁርጡ ቀን ደርሶ ለሕልፈተ ሕይወት መዳረግ ሲገጥም ሁነቶች ከድጡ ወደ ማጡ ያመራሉ። ከቤተሰቡ ጋር ስለ ውርስ፣ የቀብር ሥነ ሥርዓትና ሌሎችም የሚሿቸውን ነገሮች ቀደም ብሎ መናገሩ በጣሙን ጠቃሚ ነው። በሕይወት ዘመናችን ሙሉ ስለ ሙያችን፣ የረፍት ጊዜ ሽርሽራችን፣ ሌላው ቀርቶ በሳምንት ውስጥ ስለምናበስላቸው የምግብ ዓይነቶች እንኳ ዕቅድ እናወጣለን። ጥቂት ሰዎች ብቻ ስለ ሕይወታቸው ፍጻሜ ዕቅድ ሲያወጡ በርካቶች ግና ስለ ህልፈተ ሕይወታቸው ቀደም ብለው ትልም የማይነድፉት ለምንድን ነው? ቀደም ብሎ የህልፈተ ሕይወት ዕቅድን ማውጣት በዙሪያው ያሉት ወዳጅ ዘመዶቾ ምኞቶን አውቀው ከረፍቶ በኋላ ግብር ላይ እንዲያውሉሎት ይረዳቸዋል። የምግባረ ሰናይ ድርጅቱ ግራውንስዌል ፕሮጀክት ዋና ሥራ አስፈጻሚ ጄሲ ዊልያምስ ስለ ሞት ያለንን አተያይ እንድንለውጥ ይሻሉ። በርካታ ሰዎች ከሕይወት በኋላ እንዲደረግላቸው ስለሚሿቸው ነገሮች በግልጽ እንደማይናገሩ ሲገልጡ ሞስት ስ ል አብዛኞቻችን በሕክምና የታገዘ ሞት የምንለው ይገጥመናል። እናም የሕክምና ክብካቤ የታከለበት የሞት ወይም በሕይወታችን መጨረሻ ላይ የምንሻውን ለማለት የሚያስችልን የአሟሟት ሂደት ያጋጥመናል። ለምሳሌ ያህል አንዳንድ ሰዎች ማለፊያ የሕክምና ክብካቤን ለማግኘት ሕልፈተ ሕይወታቸው ሆስፒታል ውስጥ እንዲፈጸም ሲሹ፣ ሌሎች ከቶውንም የዚህች ዓለም ስንብታቸውን የሆስፒታል ደጃፍን ሳያረግጡ ለዘላለሙ ማንቀላፋትን ይመርጣሉ፣ ይላሉ ጄሲ ዊልያምስ። ሰዎች ለቤተሰቦቻቸው ቀደም ብለው የሚሹትን እንዲገልጹ ሲያበረታቱም በጣምን ጠቃሚው ነገር ከወዳጅ ዘመዶ ጋር መናገሩ ነው ብዬ አስባለሁ። አዘውትረን ከጤና አገልግሎቶች ወይም ከጊዜያዊ ተካባ አካባቢዎችና ከሆስፒታል ድንገተኛ ደራሽ ሠራተኞች የምንሰማው ሰዎች ሕይወታቸው በጭንቅ ላይ ባለችበት ሰዓት ምኞታቸው ምን እንደሆነ ለወዳጅ ዘመዶቻቸው አለመገልጣቸውን ነው። በመሆኑም ለርሶ በጣምን ጠቃሚ ጠቃሚ ስለሆኑ ነገሮችና ስለ ማለፊያ እሴቶችም ቀደም ብለው ለፍጻሜ ሕይወት ሳይደርሱ ይናገሩ ብለዋል። እስካሁን ድረስ የሕልፈተ ሕይወት ዕቅድ የሌሎት ከሆነ ትልም የመንደፊያ ጊዜዎ ይህን ካደመጡ ጊዜ ጀምሮ ሊሆን ይገባል በማለትም ጄሲ ዊሊያምስ ሲያሳስቡ የዕድሜ ገደብ የለውም፣ ቀደም ብሎ መከወኑ ማለፊያ ነው ብዬ አስባለሁ። በነዚህ ነገሮች ላይ መናገር ያለብን ጤናማ ሆነን ሳለ መሆን ይገባዋል። በርካቶች ለልፈተ ሕይወት ዕቅድ ለማውጣት የጋብቻና የልጅ መወለድ ጊዜያትን ይጠብቃሉ። የዕድሜያችን ቁጥር እየጨመረ ሲሄድ ወደ ጉልምስናና እርጅና ማምራታችን እርግጥ ነው። እኔ የምለው ግና ሞት የእርጅና ዘመንን ሳይጠብቅ መቼውንም በድንገት ሊከሰት ይችላልና በሰላሳዎቹና አርባዎቹ ሳሉ በጋራ ዕቅድ መንደፉ መልካም ተመራጭ ጊዜ ነው፣ በማለት አጥብቀው ይመክራሉ። አንዱ በብርቱ ሊያስቡበት የሚገባ ነገር ቢኖር የኑዛዜ ውርስ ጉዳይ ነው። በበርካታ አገራት አንድ ሰው ከዚህ ዓለም በሞት ሲለይ ንብረቶቹ ወዲያውኑ የሚሰጡት ለቤተሰብ ነው። ይሁንና አውስትራሊያ ውስጥ ገና የውርስ ኑዛዜ ቃሎ ፍላጎቶን ተከትሎ ግብር ላይ የሚውለው በጽሑፍ ያሰፈሩትን ቃለ ውርስ ኑዛዜ ተከትሎ ነው። የኒው ሳውዝ ዌልስ አረጋውያን መብቶች አገልግሎት ጠበቃ ናሊካ ፓርማሲና የግል የሕግ አማካሪ ሊኖሮት እንደሚገባ ምክረ ሐሳባቸውን አበክረው ሲገልጡ እሳቢዎቹን በግልጽ መናገሩ ይሄ የኔ ነው፣ ያ የኔ ነው የሚሉ የይገባኛል ክርክሮችን ለመቀነስ በጣሙን ጠቃሚ ነው። ስለሆነም ጠበቃ ወይም የኒው ሳውዝ ዌልስ መንግሥት ባላደራ አሊያም የግል የውርስ ኑዛዜ ባላደራ ሊኖሮት ይገባል። ምንም እንኳ የኑዛዜ ውርስ ፎርሞችን ከሱቅ ወይም ከፖስታ ቤት መግዛት ቢቻልም በእኛ በኩል ያንን ዓይነቱን ፎርም እንዲጠቀሙ አንመክሮትም ብለዋል። የውርስ ኑዛዜዎ ግልጽና ወቅታዊም ሊሆን ይገባል። የኑዛዜ ቃሎን እስካልሻሩ ድረስ እስከልፈተ ሕይወቶ ወይም የማሻሻያ ለውጥ እስካደረጉበት ቀን ድረስ ጸንቶ ይቆያል። የውርስ ኑዛዜን ሁኔታዎች ሲቀየሩ አብሮ መቀየር እንደሚገባም ናሊካ ፓርመሲና ሲያሳስቡ፣ በሕይወት ውስጥ ለውጦች ሲከሰቱ የውርስ ኑዛዜውንም አብረው ሊለውጦ ይገባል። ላብነት ያህል ጋብቻ ሲፈጽሙ፣ ፍቺ ሲገጥሙት፣ ዋነኛ ወራሾ ከርሶ ቀድሞ ከዚህ ዓለም ሲለይ ልጆች ወይም የልጅ ልጆች ሲያፈሩ ውሎንም አብረው ከሁነቱ ጋር አሻሽለው ሊለውጡ ይገባወታል። እንዲህ ዓይነት ሁነቶች ሲከሰቱም የሕግ ምክር ያሻወታል። በተለይም ዳግም ጋብቻ ሲፈጽሙ አዲሱ ጋብቻዎ በውርስ ኑዛዜ ውስጥ የታቀፈ አይሆንምና ብለዋል። ሌላው ሊያስብበትና በውል ሊሰፍር የሚገባ ቅድመ ህልፈተ ሕይወት የኑዛዜ ቃል ሰነድ የሕይወቶን መጨረሻ ሆስፒታል ውስጥ ማሳለፍ ይሹ ወይም አይሹ እንደሆነ መግለጽ ነው። በፎርሙ ላይ ሊያሰፍሯቸው የሚገቡ ውሳኔዎቹን ናሊካ ፓድማሲና ሲጠቅሱ ፎርሙ ምናልባት በሕይወቶ መጨረሻ ወቅት ራሱን ችለው መናገር ወይም ከውሳኔ ላይ መድረስ የማይችሉ ከሆነ ቀደም ብለው የሕክምና ክብካቤ እንዲደረግሎት መፈለግ አለመፈለጎን የሚገልጥ ነው። ሐኪሞ የእርሶን የጤንነት ሁኔታ ጠንቅቆ ስለሚያውቅ ፎርሙን በሚሞሉበት ወቅት ከሐኪሞ ጋር ይማከሩ። በተለይም ህመሞ እየጠና ያለ ከሆነ ወይም በጽኑ ደዌ ተይዘው አሊያም በሕይወት የሚቆይበት ጊዜ አጭር መሆኑ ከታወቀ ከውሳኔ ላይ መድረስ ይኖርቦታል። በውሳኔ አሰጣጦ ላይ ምንም አይነት ሕክምና ምን አይነት ሕክምና እንደሚሹ ጥቅል ወይም ዝርዝር መመሪያዎችን ሊያሰፍሩ ይችላሉ። የህይወት ማቆያ የህክምና እርዳታ ወይም አርቲፊሻል ምግብ መመገብን የመሳሰሉትን የህክምና እገዛዎች ሹ ወይም አይሹ እንደሆነ መወሰን ይችላሉ ሲሉ ያስረዳሉ። ከዚህ አይነቱ ውሳኔ ላይ ሲደርሱም የቅርብ ዘመዶቾ ስለ ውሳኔዎቾ በግልጽ እንዲረዱ ያድርጉ። በተጨማሪም የሚሹትን የቀብር ሥነ ሥርዓት አፈጻጸም አይነትና የሰውነት አካላቱን ለመለገስ ይፈልጉ እንደሆነም ለወዳጅ ዘመዶቹ ማሳወቁ ተገቢ ነው። ኦገስት ስምንት ቀን ዳይንግ ቱ ነው ዴይ ታስቦ እንዲውል የተደረገበት አስባብም ሰዎች ቀደም ብለው የህልፈተ ሕይወት ዕቅድ ውሳኔዎቻቸው ላይ እንዲደርሱ ከቤተሰቦቻቸውም ጋር እንዲወያዩ መሆኑን የግራውንድስዌል ፕሮጀክት ዋና ሥራ አስፈጻሚዋ ጄሲ ዊሊያምስ ይናገራሉ። ለተጨማሪ መረጃ www ዳይንግ ቱ ኖ ዴይ ኦርግ ድረገጽን ሊጎበኙ ይችላሉ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቢኤስ ኮም ኤዩ አምሃሪክን ይጎብኙ።